ትኩረት በአፍሪካ የሰሜን ምስራቅ አፍሪካዎቹ ሀገሮች ሱዳንና ሊቢያ ዛሬም በፖለቲካ ቀውስ ውስጥ ናቸው። ሊቢያ እንደ ኤሮፓ አቆጣጠር በ2011 ዓ ም ኮሎኔል ጋዳፊ ከስልጣን ከተወገዱ ጀምሮ፣ ሱዳን ደግሞ ባለፈው ወር መጀመሪያ ፕሬዚዳንት ኦማር አልበሺር በሕዝብ ተገፍተው ከስልጣን ከወረዱ ወዲህ በዛሬው ትኩረት በአፍሪካ ዝግጅታችን የሱዳንን የለውጥ ሂደት ተስፋዎችና ከኢትዮጵያው ለውጥ ጋር ያለውን ተመሳሳይነት እንዲሁም የሊቢያን ወቅታዊ ሁኔታ እንዳስሳለን። አብራችሁን ቆዩ። አፍሪካዊ ነኝ። ለሶስት አስርት ዓመታት በስልጣን ላይ የቆዩትን ሚስተር ኦማር አልበሽርን በአደባባይ ተቃውሞ ከስልጣን ያስወገዱት ሱዳናውያን ገና ወደ ቤታቸው አልገቡም። እሳቸውን ተክቶ ስልጣን የተቆጣጠረውን ወታደራዊውን ቡድን በሲቪል አስተዳደር እንዲተካ ለማድረግ ትግሉ አሁንም ቀጥሏል። የተቃውሞ መሪዎችና ወታደራዊ ቡድን ለሶስት ዓመት የሚቆየ የሽግግር መንግስት ለመመስረት የተስማሙ መሆኑን ባለፈው ሮብ ከገለጹ በኋላ በማግስቱ ሐሙስ የወታደራዊ ካውንስል መሪ በአገሪቱ ቴሌቪዥን ወጥተው ድርድሩ ለሰባ ሁለት ሰዓታት ተቋርጧል ማለታቸው ብዙዎችን ግራ ጋብቷል በተቃዋሚዎችና ወታደራዊ ቡድኑ የሚካሄደው ድርድር የደረሱበትም ስምምነት ለሱዳን የዴሞክራሲ ግንባታ ጥሩ ጅምር ሊሆን ይችላል የሚሉ ኃይሎች ድርድሩ ለጊዜውም ቢሆን ተቋረጠ መባሉ ስጋት አጭሮባቸዋል በሽግግር መንግስቱ አመሰራረትና በለውጡ ሂደት ላይ ወታደራዊ ካውንስሉ አንድ አይነት አቋም እንደሌለው የሚገመት ሲሆን፣ ካለፈው ስርዓት ጋር በተያያዘ በወንጀል ሊጠየቁ የሚችሉ የካውንስሉ አባላት በሂደቱ ደስተኞች እንዳልሆኑ ነው የሚነገረው። ሳውዲ አረቢያና አጋሮቿም በሚቋቋመው የሽግግር መንግስት ወታደራዊ ካውንስሉ ቁልፍ ቦታ እንዲኖረውና ከሱዳን ጋር የነበረው ወታደራዊ ግንኙነት አስተማማኝ እንዲሆን ይፈልጋሉ። እናም የሱዳን አብዮት ወዴት እንደሚሄድና ምን ሊያስከትል እንደሚችል ገና ግልጽ አይደለም። በብሪታንያ የኬል ዩኒቨርሲቲ የሕግና ፖለቲካል ሳይንስ ፕሮፌሰር የሆኑት ዶክተር አወል አሎ ለዲ ደብሊው በሰጡት አስተያየት የተጀመረው ድርድር መቋረጥ ጥሩ ምልክት ባይሆንም ተስፋ የሚያስቆርጥ ላይሆን ይችላል ባይ ናቸው። ወዴት ሊሄድ እንደሚችል ግን በእርግጠኝነት መናገር እንደማይቻል በመግለጽ መገመት ትንሽ ያዳግታል እዚህ ፖይንት ላይ ሆኖ ትላንትና ድረስ የሚሰጡ ብዙ ነገሮች ነበሩ። አሁን የተፈጠረው አለመግባባት ሙሉ በሙሉ ተስፋ ወደ መቁረጥ የሚያስኬድ አይመስለኝም። አንድ መረዳት የሚያስፈልገው ነገር አሁን እየተደረደሩ ያሉት ኃይሎች በተወሰነ ደረጃ ከዚህ በፊት በጦር ድረስ ሲዋጉ የነበሩ ኃይሎች ናቸው። ስርዓቱ ሲቀየር እና ከዚህ በፊት ተወርቶ የነበሩ ሰዎች ስልጣን ሲይዙ ሄዶ ሄዶ ይህ ጉዳይ ወዴት ሊሄድ እንደሚችል ወታደራዊ ኃይሉ ያውቃል። በሁለቱ ግሩፕ መካከል የሚደረገው ድርድር ቀላል ነው ብሎ መገመት ኤምባሲ ዋህነት ነው። ትንሽ ከዛም ባለፈ ሱዳን ላይ ከፍተኛ የሆነ ጂኦ ስትራቴጂክ የሆኑ ጥቅሞች፣ ፍላጎቶች ያላቸው ሀገሮች አሉ። እነ ሳውዲ አሬቢያ፣ እነ ዩናይትድ አረብ ኤምሬትስ ሱዳን ገበት ያገር ብዙ ማስጠበቅ የሚፈልጉት ጥቅም አለ። ይሄ የዲሞክራሲ ኃይሉ ምናልባት በእነሱ እይታ የዲሞክራሲ አብዮትን እነሱም ጋር ሊቀሰቀስ ስለሚችል በተቻለ መጠን ሚሊተሪ ስልጣኑን ይዞ የሚቆይበትን ሁኔታ ይሞክራሉ እና ብዙ ውስብስብ የሆኑ ፋክተሮች አሉ እነዚህ ፋክተሮች የግድ ወታደራዊ ሀይሉ እንዳይደራደር የሚያደርግም አይደሉም፣ እንዲደራደር የሚያደርጉም አይደሉም። አሁንም እድል አላቸው ብዬ አስባለሁኝ። ሁሉ ግን ኮምፕሮማይዝ ማድረግ መቻል ሱዳን ያላት ስትራቴጂካዊ አቀማመጥ የበርካቶችን ትኩረት እንድትስብ እንዳደረጋት የሚታመን ሲሆን በተለይም የሳውዲ መራሹ የገልፍ ባሕረ ሰላጤ ሀገሮች ጥምረት ጋር ወታደር በማዋጣት ጭምር የምትሳተፍና እየተሳተፈች ያለች ሀገር ናት። ሳውዲ አረቢያና የአረብ ኤሚሬቶች ለወታደራዊ ካውንስሉ ሶስት ቢሊዮን ዶላር ቀድመው በመስጠት ድጋፋቸውን መግለጻቸው የወደፊቷ ሱዳን ከቁጥጥራቸው ውጭ እንዳትሆን ያላቸውን ፍላጎት የሚያሳይ ነው። ኢትዮጵያም ከሱዳን ጋር የጠበቀ ግንኙነት ያላት ሲሆን በተለይ በህዳሴው ግድብ ላይ ላይ ከግብጽ ይልቅ ከሱዳን ጋር የተሻለ መግባባት እንደነበራት ነው የሚነገረው። ይህ ለውጥ የሁለቱን አገሮች ግንኙነት ይለውጠው ይሆን? ኢትዮጵያስ ግንኙነቱን እንዴት አድርጋ መያዝ ይኖርባታል? በዚህ ላይ ዶክተር አወል ኢትዮጵያ አሁን የያዘችው የገለልተኝነት አቋም የሚደገፍ ነው ባይ ናቸው። በቅርብ እየተከታተልኩ ነው። እስካሁን እንደማየው ከሆነ አይቲክ ኢትዮጵያ ይሄ ወይት እንደስ አይነት አቲቱድ ጥሩ ነው። በግልጽ ፐብሊክሊ የኢትዮጵያ መንግስት ለአንዱ ግሩፕ ድጋፍ አልሰጠም። አይንክ መሆንም ያለበት ነው። ኢትዮጵያ ላይ ህዝቡ ሲጠይቅ ከነበረው ጥያቄ አንጻር አሁን የህዝብን ድምጽ ወክላለሁ የሚል መንግስት ሱዳን ላይ ደግሞ ወታደራዊ ሀይልን ሊደግፍ አይችልም። ሱዳን የኢትዮጵያን ፖዚሽን የደገፈችበት ምክንያት ያገኛ ባለ ውለታ ለመሆን አይደለም። የነበረው ሁኔታ ሱዳንን ይጠቅም ነበረ። ስለዚህ ሱዳንን የሚጠቅም አቅጣጫ እስከሆነ ድረስ የኢትዮጵያ መንግስት ማንም የሱዳን ህዝብ ወክሎ በህዝቡ ፈቃደኝነት ላይ ለሱዳን ህዝብ የሚሰራ መንግስት ጋር ሊሰራ ይችላል። ኢንትረስቱን በዛ አይነት መልኩ ሊያራምድ ይችላል ማለት ነው። ሱዳን አሁን ባለችበት ሁኔታ በሁለቱም አቅጣጫ ልትሄድ ትችላለች። በዲሞክራሲው መንገድ ሊሄዱ ይችላሉ፣ ተመልሰው ወደ ወታደራዊ አገዛዝም የመሄድ እድል በጣም ሰፊ ነው እና ቆይቶ ነገሮችን ማየት አስፈላጊ ነው። ኢናይኒኬዝ ግን ቅድም እንዳልኩት ሱዳን በፊትም የኢትዮጵያን አቅጣጫ የደገፈችበት በዋናው ምክንያት እሷን ሊቢያ ዛሬም በጦር አበጋዞች የታመሰች መንግስት አልባ ሆና እንደቀጠለች ናት። እንደ ኤሮፓ አቆጣጠር በ2011 ዓ ም በምዕራባውያን ቀጥተኛ ጣልቃ ገብነት ጭምር ከስልጣን ከተወገዱት ኮሎኔል ጋዳፊ በኋላ የማዕከላዊ መንግስት ያልተመሰረተባት ሊቢያ የጦር አበጋዞች ጉልበት የሚፈታተኑባት እንደሆነች ነው ያለችው። ዓለም አቀፍ እውቅና ያለውና የመንግስታቱ ድርጅት የሚደግፈው በጠቅላይ ሚኒስትር አልሳራጅ የሚመራ የሊቢያ መንግስት ትሪፖሊ ላይ ቢኖርም እስካሁን ግን ከከተማይቱ ወጥቶ መንቀሳቀስ እንዳልቻለ ነው የሚታወቀው። ባለፈው ወር አጋማሽ ሁሉንም የሊቢያ ኃይሎች ያካተተ ብሔራዊ ኮንፈረንስ ለማካሄድ ታስበው የነበር ቢሆንም ከዚያ በፊት ግን በአገሪቱ ምስራቃዊ ክፍል መሽገው የቆዩት ጀነራል ሀፍታር በአልሳራጅ መንግስት ላይ ጦርነት አውጀው ትሪፖሊን ከበቡ። ቀድሞ የኮሎኔል ጋዳፊ ከፍተኛ የጦር መኮንን የነበሩት ጀነራል ሀፍታር ቤንጋዚ ላይ ሆነው የአገሪቱን ምስራቃዊ ክፍል ተቆጣጥረው ቆይተዋል። ጀነራሉ ከግብጽ፣ የተባበሩት ኤሚሬቶችና ሳውዲ አረቢያ ከፍተኛ ድጋፍ እንዳላቸው የሚታወቅ ሲሆን፣ ከፈረንሳይና ሩሲያ በተጨማሪ የፕሬዚዳንት ትራምፕም ይሁንታ እንዳላቸው ነው የሚነገረው። ይህ በውጭ ኃይሎች የተሰጣቸው እውቅናና በተለይም ከሳዑዲና አጋሮቿ የሚሰጣቸው የገንዘብና ወታደራዊ ድጋፍ ጀነራል ሀፍታርን የሊቢያን ፖለቲካ ለብቻቸው ለመቆጣጠር እንዳነሳሳቸው ነው የሚገመተው። ይህም የመንግስታቱ ድርጅትና የአውሮፓ ህብረት የሊቢያን ኃይሎች አንድ ላይ በማምጣት ማዕከላዊ መንግስት ለመመስረት የሚያደርጉትን ጥረት አስቸጋሪ አድርጎታል። ያም ሆኖ የአውሮፓ ህብረት አሁንም በሊቢያ ሁሉም ኃይሎች የሚሳተፉበት መንግስት ለመመስረት የሚደረገው ጥረት ተስፋ እንዳለው ነው የሚገልጸው። ባለፈው ሰኞ የህብረቱ የውጭ ግንኙነት ኃላፊ ወይዘሮ ፌዴሪካ ሞጎሮኒ ከጠቅላይ ሚኒስትር አልሳራሽ ጋር ብራስልስ ተገናኝተው ተወያይተዋል። በዚያ ዕለት በነበረው የህብረቱ የውጭ ጉዳይ ሚኒስትሮች ስብሰባም የመንግስታቱ ድርጅት ዋና ጸሐፊ የሊቢያ ልዩ መልክ ሚስተር ሀሳን ሳላሜ በተገኙበት ሰፊ ውይይት ተደርጎ አራት ዋና ዋና መሰረታዊ መልእክቶች የተካተቱበት ውሳኔ ማሳለፋቸውን አስታውቀዋል። ወይዘሮ ሞጎረኒ የተላለፉትን ውሳኔዎች ሲያብራሩም፣ አንደኛ፣ ከሁሉም በላይ በትሪፖሊ ላይ የታወጀው ጦርነት ለዓለም አቀፉ ማህበረሰብ ሰላምና ደህንነት ስጋት የፈጠረና ለአሸባሪዎች እንቅስቃሴ በር የሚከፍት መሆኑን፣ ሁለተኛ፣ የአውሮፓ ህብረትና አባል መንግስታት ሁሉም ወገኖች ተኩስ እንዲያቆሙና ለመንግስታቱ ድርጅት የሰላም ጥረት ተባባሪ እንዲሆኑ ሶስተኛ ለሊቢያ ችግር በምንም አይነት ቢሆን ጦርነት መፍትሄ ሊሆን እንደማይችል እንዲገነዘቡና የአውሮፓ ህብረት ለመንግስታቱ ድርጅት የሰላም ሀሳብ ተግባራዊነት ሙሉ ድጋፉን የሚሰጥ መሆኑን የሚገልጹ ናቸው ብለዋል። ይሁን እንጂ በሊቢያ ጉዳይ አባል አገሮች አንድ ቋንቋ እየተናገሩ እንዳልሆነ ነው የሚነገረው። ለምሳሌ ፈረንሳይ ለጄኔራል ሀፍታር ድጋፍ የምታደርግ ሲሆን፣ ጣሊያን ደግሞ ለትሪፖሊው የጠቅላይ ሚኒስትር አልሳራጅ መንግስት ድጋፍ ታደርጋለች ነው የሚባለው። ሊቢያ በተለይ ለአውሮፓ ህብረት ዋና የትኩረት ሀገር እንደሆነች ግልጽ ነው። ከኢኮኖሚው ጥቅም ባሻገር ወደ አውሮፓ ለመግባት ለሚፈልጉ ስደተኞች ዋና በር ስትሆን በአውሮፓ ለሚሰነዘር የሽብር ጥቃትም መነሻና ማስተናጃም ልትሆን ትችላለች የሚል ስጋት አለ። ሳውዲና ወዳጆቿ ደግሞ የራሳቸው ጥቅም ማስጠበቂያና ያስተምሮታቸው ማሳፊያ እንድትሆን ይፈልጋሉ። በመሆኑም ሊቢያ የራሱ ሀብትና የተፈጥሮ አቀማመጧ ራሱ ለሰላሟ መራቅ ዋና ምክንያት እንደሆነ ነው በብዙዎች የሚታመነው። የገዛ ሀብቷና ተፈጥሯዊ አቀማመጧ ሰለባ የሆነች ሀገር ሊቢያ። አድማጮች፣ በዚሁ የዛሬው ትኩረት በአፍሪካ ዝግጅት ያበቃል። ገበያው ንጉሴ ለዲ ደብልዩ ብራስልስ።